ኤልሻዳይ ነጋሽ በአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተም የመጀመሪያ ዲግሪ አለው። በስፖርትና አድሚኒስትሬሽን ቴክኖሎጂ በስዊዘርላንድ ሁለተኛ ዲግሪን ተቀብሏል። እንዲሁም የሲኤንኤን የአፍሪካ የአመቱ ጋዜጠኛ ሽልማት በስፖርት ዘርፍ እጩ ነበር። አሁን የዲጂታል ሚዲያ አማካሪ ነው። ኤልሻዳይ ስለ ማህበራዊ ሚዲያ ምንነት ያብራራል። ማህበራዊ ሚዲያ እንግዲህ በአሁኑ ሰዓት በአለም ዙሪያ ኒው ሚዲያ ወይም አዲስ ሚዲያ ከሚባሉ የሚዲያ ክፍሎች ውስጥ አንዱ የሆነና ምናልባት በተጠቃሚነት ደረጃ በሰፊው ሁኔታ እየተሰራጨ ያለ የመገናኛ መንገድ ነው። በፊት አንድ ሰው በማህበራዊ ሚዲያ ለመጠቀም በጣም በውድ ዋጋ የሚገዙ ኮምፒውተሮችን በጠቀም ነው ከኢንተርኔት ጋር ራሱ ማገናኘት የሚችለው አሁን በተለያዩ እና በጣም ዋጋቸው ባነሰ ነገሮች መተካት ስለቻለ ማህበራዊ ሳይ ማህበራዊ ሚዲያ ደግሞ ይሄንን የቴክኖሎጂ ሽግግር ከዴስክቶፕ ኮምፒውተር ወደ ላፕቶፕ ከዛ በኋላ ወደ ሞባይል ስልክ አሁን ደግሞ ወደ ስማርት ስልኮች የተደረገው ሽግግር ጋር አብሮ አንድ ላይ በመምጣት በተለይ በታዳጊ ሀገሮች በጣም እየተስፋፋ ያለ የመገናኛ መንገድ ነው። የማህበረሰባዊ ሚዲያን ምናልባት ኢንፎርማል በሆነ ወይም ውስጣዊ በሆነ መንገድ የጀመረው ምናልባት የዛሬ አስራ ሁለት አስራ ሶስት አመት ማይስፔስ የሚባል ኩባንያ ነው። ያ ኩባንያ በታዋቂ የሚዲያ ባለሙያ በሮበርት ሞዶክ የሚመራ ኢኒሽቲቭ ነበረ። ያ ኢኒሽቲቭ ያው በብዙ መልኩ ውጤታማ ባይሆንም ሌሎችን ተመሳሳይ የሆኑ የማህበረሰባዊ ሚዲያዎች እንዲፈለፈሉ ቦታዎችን ፈጥረዋል። ከዛ በኋላ ሁላችን የምናውቀው የዛሬ አስራ አንድ አመት አካባቢ በማርክ ዙከበርግ ምክንያት ስራ ላይ ዋለ። ከዛ በኋላ ፌስቡክን ተከትሎ የተለያዩ ማህበራዊ ሚዲያዎች መጡ። ሁሉም መጀመሪያ ላይ የመገናኛ መንገዶች ናቸው። ሺ ስድስት አካባቢ መዝሪያ ውስጥ ፌስቡክን መጠቀም ሲጀምሩ በጣም ያስደስታቸው የነበረው ነገር ሃያ ሰላሳ አመት በፊት ከሚያውቁት የትምህርት ቤት ጓደኞቻቸው ወይም አብሮ አደጎቻቸው ጋር ያደረጉት ግንኙነት ነበር። በኋላም ፌስቡክን ተከትለው የተለያዩ ሚዲያዎች መፈልፈል መጀመራቸውንና ቁጥራቸው እየበዛ ሲመጣ አገልግሎታቸውና ምክንያታቸው እየሰፋና እንደየዘርፉ እየተለያየ መጥቶ አሁን ለማህበረሰቡ ዋነኛ የመገናኛ ሀሳባቸውን የመግለጫና እራሳቸውን የማስተዋወቂያ መንገድ በመሆን እያገለገለ እንደሚገኝ ይናገራል። በታዋቂ ግለሰቦች፣ በጸሐፊዎችና ተከታይ ባላቸው ሰዎች ስም የሚከፈቱ ገጾች እንዲሁም ሰዎች መረጃ ለማግኘት በብዛት የሚጎበኛቸው ገጾች ውስጥ የሚታየውን ከመስመር የወጣ ቃላትን በመጠቀም መድረኩን በማራከስ ሰዎች የሚፈልጉትን ሀሳብ እንዳያስተላልፉ ለሚያደርጉትና እድሉን ለሚያጠቡ ተጠቃሚዎች ውስጥ ብቻ ሳይሆን በመላው ዓለም በአሁኑ ሰዓት የዛሬ አምስት ዓመት ያልነበረ የስራ ዘርፍ ተፈጥሯል። ይሄ ማህበረሰባዊ ሚዲያ ኤክስፐርት ወይም የዲጂታል ሚዲያ ኤክስፐርት የምንለው የስራ ዘርፍ ነው። ይሄ ሁለት ጥቅሞችን ያስገኛል። ለትርፋማ ለሆኑ ኩባንያዎች እንዴት ነው እነዚህ ኩባንያዎች የሚያቀርቧቸውን የተለያዩ ሰርቪሶች እና ፕሮዳክቶች እንዴት ነው ለተጠቃሚ ማስታወቂያ የሚችሉት እና ከዛ ትርፍ ማግኘት የሚችሉትን የሚለውን ቀጥሎም ከመፀነስ ጀምሮ ወደ ተግባራዊ መዋል እንደ አንድ አዲስ የስራ ዘርፍ መፈጠር ችሏል። ይሄ በተርፋማ በሆኑ ኩባንያዎች ማየት የምንችለው ነው። በሌላ በኩል በታዋቂ ግለሰቦች በፊት ማየት የምንችለው በፊት ታዋቂ ግለሰቦች ፌስቡክ አካውንታቸውን ከፍተው በኋላ ተጠቃሚዎቹ በሚያድጉበት ጊዜ ወደ ፔጅ ቀይረውት እያስኪዱት እንዳለበት ሁኔታ ይህንን ወደ እነሱ የሚመጣውን ኢንፎርሜሽን ተደጋጋሚ በእነሱ ስም ያሉ አካውንቶች የሚከፈቱት ሁኔታ እየተከታተለ ማዘጋትም ሲኖርባቸው ማዘጋት እየቻለ፣ ለምሳሌ በአርቲስቶች ደረጃ ደግሞ ማየት የምንችለው እነሱ የሚፈጥሯቸው የፈጠራ ስራዎችን ሌሎች ሰዎች በመጠቀም ጥቅም ለማግኘት የሚሞክሩትን ሁኔታዎች እየተከታተለ ስራውን ፕሮፌሽናል በሆነ መንገድ ማኔጅ ማድረግ አሁን በጣም አስፈላጊ ስራ መሆን ጀምሯል። ማህበራዊ ሚዲያን ዋነኛ መድረክ በማድረግ ማንኛውም ሰው ሀሳቡን በስድብ ሳይሆን በሀሳብ የመምታት ልምድን እያዳበረ ትምህርትን ከሚሰጡ ገጾች ትምህርትን እየቀሰመ ሀሳብን በነፃነት የማንሸራሸሪያ መድረክ በማድረግ መጠቀም ለአንድ ማህበረሰብ ከፍተኛ ለውጥ ማምጣት የሚችል መድረክ መሆኑን ሁሉም ባለሙያዎች ይስማማሉ።